የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ አራት ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አሁን በሀገራችን ወደ ሰባት መቶ አርባ ስምንት ሺህ የሚሆኑ ኤች አይቪ በደማቸው የሚገኙ ወገኖች እንደሚኖሩ ይገመታል። የብሔራዊ ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ባለሙያ ዶክተር አቻሜለህ አለባቸው ናቸው የሰማችኋቸው። ከትላንት በስቲያ ለሀያ ስምንተኛ ጊዜ የታሰበውን የዓለም ኤድስ ቀን ተንተርሶ በተቀናበረ ልዩ ዝግጅት ዜናውን ተከትሎ ተሰሟቸዋላችሁ። የቅዳሜ ምሽት አዝናኛችሁ የእንግሊዝኛ ዜማዎች ቅንብር፣ የሙዚቃ ቃናም በሁለተኛው አጋማሽ ይጠብቃችኋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የቅዳሜ ህዳር 24 2009 ዓ ም ምሽት ፕሮግራማችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደነኝ ብርሃን ኃይሉ ፕሮግራሙን ትመራልናለች። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት። ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። የሶማሊያ ክልላዊ ኃይሎች ፑንትላንድ ውስጥ የእስልምና መንግስት ነኝ ከሚለው ቡድን ደጋፊ ነውጠኞች ጋር መታኮሳቸውን የደረሰን ዜና አስታወቀ። ሰሜን ምስራቅ ክልል ላይ የተካሄደው ውጊያው የመንግስቱ የጸጥታ ኃይሎች ከእስላማዊ መንግስት ግብረ አበሮች ጋር ሲዋጉ የመጀመሪያ ጊዜ መሆኑ ታውቋል። የአካባቢው ምንጮች ለቪኦኤ እንደገለጡት ግጭቱ የተጀመረው የመንግስቱ ወታደሮች ካንዳላ ከምትባለው የክልሉ ከተማ 50 ኪሎ ሜትር ርቀት ላይ የተቀበረ ፈንጂ አጋጥሟቸው ከቆሙ በኋላ እንደሆነ የተነገረው አገረ ገዢው ማለት የፑንትላንድ ለቪኦኤ በሰጡት ቃል ወታደሮቻችን ፈንጂዎቹን በማምከን ላይ ሳሉ ጥቃት ተከፍቶባቸው ነው ተኩሱ የተጀመረው፣ ብለዋል። በውጊያው የተገደሉትን ታጣቂዎች አስከሬኖች በሙሉ ይዘናል ያሉት አገረ ገዢው በሙሉ ሶማሌዎች እንደሆኑና እስካሁን የውጭ ሀገር ሰው አላገኘንም ማለታቸው በዜናው ተጠቅሷል። በፕሬዝደንታዊ ምርጫው ባልተጠበቀ ሁኔታ ሽንፈት የገጠማቸው መሆኑን የተቀበሉት ለሀያ ሁለት አመታት በስልጣን ላይ የቆዩት የጋምቢያው ፕሬዝደንት ያህያ ጃሜ ስልጣን አስረክባለሁ ሲሉ ቃል ገብተዋል። ፕሬዝደንት ያህያ ጃሜ ትናንት አርብ ማታ ላሸነፏቸው የተቃዋሚ መሪ አዳሞ ባሮ በቴሌፎን የምርጫው ውጤት ላይ ጥያቄ ላላነሳ፣ በትረ ስልጣኑንም በትህትና ላስረክቦት እፈልጋለሁ ብለው ቃል እንደገቡላቸው የመንግስቱ ሁለቱ የዜና ማሰራጫዎች አመልክተዋል። ባሮውን ያለ ጥርጥር አሸንፈዋልና እንኳን ደስ ያለዎት ብለዋቸዋል። ፕሬዚደንቱ ምርጫችንም ግልጽና ከማጭበርበር ተግባር ነጻ ስለነበረ የሚያስመሰግነን ነው ማለታቸው ተጠቅሷል። ያህያ ጃሜህ አላህ በቃኝ ብሎ በቃህ ብሎኛል። በጥር ወር አስረክቤሳ አስረክቤ ሳበቃ ጓዜን ጠቅልዬ ወደ ገጠሩ የእርሻ ቦታዬ ዞር ነው ምለው ማለታቸውንም ዜናው አብሮ ጠቅሷል። አዲስ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከታይዋን ፕሬዚደንት ጋር በቴሌፎን ያደረጉት ውይይት ደስ አላለኝም ስትል ቻይና ዛሬ ቅዳሜ በይፋ ተቃውሞዋን አሰምታለች። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሚገባው የዩናይትድ ስቴትስ ክፍል ይህንኑ ቅዋሚያችንን አሰምተናል ብሏል። በዓለም ላይ ያለችው አንዲት ቻይና ብቻ መሆኗና ታይዋን ደግሞ የማትነጠል የቻይና ግዛት እንደሆነች መታወቅ አለበት ይላል መግለጫው። ዶናልድ ትራምፕ ለአርባ ዓመታት ያህል በአሜሪካ የውጭ ፖሊሲ ሲሰራበት የቆየውን የዲፕሎማሲያዊ አሰራር ፕሮቶኮል ችላ ብለው ነው ትናንት አርብ ከታይዋኑ ፕሬዚደንት ጋር በቴሌፎን የተወያዩት። የዩናይትድ ስቴትስ ከታይዋን ጋር ዲፕሎማሲያዊ ግንኙነቷን እንደ ኤሮፓውያን አቆጣጠር ከ1979 ዓ ምት ጀምራ አቋርጣለች። የፊሊፒንስ ፕሬዚደንት ሮድሪጎ ዱቴርቴ፣ አዲስ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአፈዛ ደንግዝና ሱሳ ሲያዥ ቁስ ሻጮች ላይ በያዝኩት ዘመቻ ስኬትን ተመኝተውልኛል ሲሉ ተናገሩ። ዱተርቴ በከፈቱት ዘመቻ ከሐምሌ ወር ወዲህ አራት ሺህ ሰው ተገሏል። እኔም በሉዓላዊቱ ሀገሬ በሱስ አስያዥ ነጋዴዎች ላይ ፈጥኜ ዘመቻ እከፍታለሁ ብለውኛል አዲስ ተመራጩ የአሜሪካ ፕሬዚደንት ብለዋል ዱተርቴ። ዱተርቴ በፕሬዝደንታዊ ምርጫ ያሸነፉት በዕፆቹ ነጋዴዎችና ተጠቃሚዎች እንዲሁም ወንጀለኞች ላይ ከባድ እርምጃ እንደሚወስዱ ቃል በመግባት ባካሄዱት ዘመቻ እንደሆነ የሚታወስ ነው። በዩናይትድ ስቴትስ ተተኪው አስተዳደር በግሉና በመንግስታዊው ዘርፎች የኢንተርኔት ደህንነት ማለት ሳይበር ሴኪሪቲን ለማጠናከር አስቸኳይ እርምጃ እንዲወስድ ትናንት አንድ ፕሬዝደንታዊ ኮሚሽን ማሳሰቢያ ሰጥቷል። አስራ ሁለት ከፓርቲ ወገንተኝነት ነጻ የሆኑ የቴክኖሎጂና የኮምፒውተር ደህንነት ኤክስፐርቶች ያሉበት የብሔራዊ የኢንተርኔት ደህንነት ማጠናከሪያ ኮሚሽን ነው ይህንን ማሳሰቢያ የሰጠው። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። አብራችሁን አምሹ። የሰዓቱን የዓለም ዜና ነበር በማስቀደም ያሰማ ናችሁ አሁን ወደ ምሽቱ ቀዳሚ ቅንብር እናልፋለን። ከትላንት በስቲያ ሐሙስ ለ28ተኛ ጊዜ በታሰበው የዓለም ኤድስ ቀን ዙሪያ ያተኩራል። የዓለም ኤድስ ቀን ከትላንት በስቲያ ሐሙስ ለ28ኛ ጊዜ በዓለም ዙሪያ ታስቦ ውሏል። በዚሁ ርዕስ ዙሪያ ለማዋየት ሁለት እንግዶችን ጋብዘናል። የብሔራዊ ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የእቅድ ክትትልና ግምገማ ኃላፊ ዶክተር አቻሚለ አለባቸው በአንድ ዓመት ጊዜ ውስጥ ብቻ ወደ 21ሺህ የሚሆኑ ሰዎች ለኤች አይቪ መጋለጣቸው ይገመታል ሲሉ ያስረዳሉ። በኢትዮጵያ የቫይረሱን ስርጭት በመከላከልና በመቆጣጠር ረገድ የሚደረገው እንቅስቃሴም ተጠናክሮ መቀጠል እንዳለበት፣ መረጃ የማዳረስ ስራም በመቀዛቀዙ ምክንያት ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ መምጣቱን ደግሞ የመቅደም ኢትዮጵያ ዋና ስራ አስኪያጅ አቶ መንግስቱ ዘመን ናቸው ያስረዱት። ሁለቱንም እንግዶች ያወያየችው መስታወት አራጋው ተከታዩን ይዛ ቀርባለች። በኢትዮጵያ በተደረገው ጥናት መሰረት በአንድ አመት ውስጥ ወደ 21 ሺህ የሚሆኑ ከኤች አይቪ ጋር የሚኖሩ ሰዎች እንዳሉ መረጃዎች ይጠቁማሉ። በአጠቃላይ ኤች አይቪ በደማቸው ከተገኘባቸው ወገኖች መካከል ስልሳ በመቶ የሚሆኑት ሴቶች ናቸው። አዲስ በኤች አይቪ ከሚያዙ መካከልም እንዲሁ ስልሳ በመቶ የሚሆኑት ሴቶች እንደሆኑ መረጃዎች ያሳያሉ። ሴቶች ለኤች አይቪ በከፍተኛ ሁኔታ ተጋላጭ መሆናቸውን ያሳያል በማለት የብሔራዊ ኤች አይ ቪ መቆጣጠሪያና መከላከያ ጽህፈት ቤት ኦፊሰር ዶክተር አቻሜላ አለባቸው ያብራራሉ። ከቦታ ቦታ እና ከማህበረሰብ ማህበረሰብ የተለያየ ስርጭት መጠን ነው ያለው ያ ጉራማይሌ የሆነ የስርጭት ሁኔታ ይታያል። ለምሳሌ በክልል ደረጃ ስንሄድ ስርጭቱን ስናይ በጋምቤላ ክልል ወደ አምስት በመቶ አካባቢ ነው የስርጭት መጠኑ። ወደ አዲስ አበባ ስንመጣ ደግሞ ወደ አራት ነጥብ አምስት በመቶ አካባቢ ነው የስርጭት መጠኑ። ቀጥሎ ወደ ድሬዳዋ እና ሀረሬ እንግዲህ በቀጣይ ይመጣለሁ። ወደ መጨረሻ ደግሞ አሁን ቤኔሻንጉል አካባቢ ስታጅ ደግሞ ዜሮ ነጥብ ሰባት በመቶ ነው በክልል ደረጃ ያለው ስርጭት። ነገር ግን አሁንም በክልሎች ውስጥ ደግሞ ስታይ አሁን ቤኔሻንጉል ውስጥ አጠቃላይ ስርጭቱ አማካይ ስርጭቱ ዜሮ ነጥብ ሰባት በመቶ እንበል እንጂ ከፍ ያለ ስርጭት የሚታይባቸው አካባቢዎች አሉ። በገጠርና በከተማ ያለውንም ስንመለከት የከተሞች አካባቢ የስርጭት መጠን ከፍ ብሎ ይታያል፣ ወደ አምስት ስድስት እጥፍ በገጠር ካለ የስርጭት መጠን ከፍ ብሎ ይታያል። ኤች አይቪ ኤድስን መከላከልና መቆጣጠር ዙሪያ ላይ የተደረገው እንቅስቃሴ ከአለፉት አመታት ጋር ሲነጻጸር በተለይም በኤች አይቪ ኤድስ የሚከሰት ሞትን ሰባ በመቶ መቀነስ ብንችልም ስርጭቱንም ለመግታት በርትተን መስራት ይገባናል በማለት ዶክተር አቻሜል አለባቸው ይናገራሉ። እንግዲህ ያለፉትን አመታት አጠቃላይ የኤች አይቪ ዘርፈ ብዙ ምላሽን ስንመለከት አሁን ለምሳሌ በአስራ ዘጠኝ ዘጠና ከነበረው አዲስ በኤች አይቪ የመያዝ መጠን አሁን በዚህ ወቅት ያለ በአዲስ በኤች አይቪ የመያዝ መጠን በአንጻራዊነት በዘጠና በመቶ ቀንሷል። እንግዲህ ሀያ አንድ ሺህ አዲስ እየተያዘ ያለበት ሁኔታም ቢሆን ግን የዛሬ ሀያ አስራ አምስት ሀያ ዓመት አካባቢ ከነበረው በዘጠና በመቶ የቀነሰበት የጸረ ኤች አይቪ ህክምና በአስራ ዘጠኝ ዘጠና ሰባት በኛ አቆጣጠር ወይም እንደ አውሮፓውያን በሁለት ሺ አምስት ነው የጀመርነው። ያኔ ከጀመርንበት ጊዜ አንጻር ሲታይ በኤት ምክንያት የሚከሰት የሞት መጠን በሰባ በመቶ የቀነሰበት ሁኔታ ላይ እንገኛለን። ሆኖም ግን እንዳልኩሽ ሰባት መቶ አርባ ስምንት ሺ ኤች አይ በደማቸው የሚገኝ ወገኖች በሀገራችን ያሉ መሆኑ ስርጭቱ ጉራማይሌ መሆኑ እንደዚሁም ደግሞ አዲስ የሚያዙ አሁንም ወደ ሀያ አንድ ሺ ያሉ መሆኑ አሳሳቢ ሁኔታ ላይ የምንገኝ መሆኑን የሚያሳዩ በጣም በርትተን መስራት የሚገባ መሆኑን የሚያሳዩ ሁኔታዎች ናቸው። ይሄንን ካልኩኝ ሰርቪሶቹን ሪስፖንሱን ስትመለከች የተለያዩ በማህበረሰብ ደረጃ የሚሰሩ ሴቶችን ትኩረት ያደረጉ፣ ወጣቶችን ትኩረት ያደረጉ፣ እንደዚሁም ተጋላጭ የማህበረሰብ ክፍሎችን ትኩረት ያደረጉ የዘርፈ ብዙ የሆኑ ስራዎች ይሰራሉ። እንዲሁ የተወሰኑትን ለመጥቀስ ግን የኤች አይቪ ምክርና ምርመራ አገልግሎት በየአመቱ ከባለፉት ሰባት ስምንት አመታት ከዘጠኝ ሚሊዮን በላይ የሚሆኑ ሰዎች በየአመቱ ወይም ምርመራዎች የሚካሄዱ መሆኑን ማየት ይቻላል። እንደዚሁም በሀገራችን በአጠቃላይ ወደ ሶስት መቶ ዘጠና ሶስት ሺህ የሚሆኑ ህጻናት አዋቂዎች እና ህጻናትን ጨምሮ የጸረ ኤች አይቪ ሕክምና አገልግሎት እየተጠቀሙ ያለበት ሁኔታ ላይ እንገኛለን። ከእናት ወደ ልጅ የኤች አይቪ መተላለፍንም በተመለከተ አሁን ያለን የሽፋን መጠን በአብዛኛው ባለፉት ሶስት ዓመታት ከስልሳ አምስት እስከ ሰባ በመቶ የደረሰ መሆኑን ማየት ይቻላል ማለት ነው። ይህን ይመስላል አዲሱ ስትራቴጂክ እቅዳችን እንግዲህ እስከ ሁለት ሺህ ሀያ በአንድ አውሮፓውያን የሚቆየው ተጋላጭ በሆኑ የማህበረሰብ ክፍሎች ዙሪያ የሚሰሩ ስራዎችን ሰርቶ በተለይ ፖዘቲቭ የሆኑትን ኤች አይቪ በደማቸው የሚገኙትን ሰዎች ቶሎ በማግኘት ታርጌትድ በሆነ የኤችአይቪ ምክርና ምርመራ አገልግሎት ተጋላጭነት ተኮር በሆነ የኤችአይቪ ምክርና ምርመራ አገልግሎት ፖዜቲቭ የሆኑትን ሰዎች ቶሎ የማግኘትና ወደ አገልግሎት በማምጣት የዚያው የኤችአይቪ ሕክምና አገልግሎት እንዲያገኙ የማድረግ አስተሳሰብን ወይም አቅጣጫን የሚያስቀምጥ ተጋላጭ ወገኖች ላይ ያተኮረ የመከላከል የሕክምና፣ የድጋፍ አገልግሎት የሚሰጥበትን መንገድ የሚያስቀምጥ እንደ አውሮፓውያን አቆጣጠር በሁለት ሺህ ሀያ አመተ ምረት ሊተገበር የታቀደው ሶስቱ ዘጠናዎች በመባል የተቀመጠው መመሪያ ምን ያህል በኢትዮጵያ እንደተተገበረ ዶክተር አቻሜለህ አብራርተውልናል። ሶስቱ ዘጠናዎች የምንላቸው አሉ። የመጀመሪያው ዘጠና ኤች አይቪ በደማቸው ከሚገኙ ወገኖች መካከል ተመርምረው በእርግጥም ኤች አይቪ በደማቸው እንደሚገኝ ያወቁ ዘጠና በመቶ እንዲሆኑ ወይም የሚያውቁት ምጣኔ ዘጠና በመቶ እንዲደርስ በደማቸው የሚገኝ ሰባት መቶ አርባ ስምንት ሺህ ሰዎች አሉ እያለው የሚገመቱ በደማቸው እንደሚገኝ ሁሉም ግን በደማቸው እንደሚገኝ ያውቃሉ ማለት አይደለም እና ዘጠና በመቶ እንዲያውቁ ማድረግ አሁን ባለን የተለያዩ መረጃዎች ወደ ስልሳ ሁለት በመቶ እንደሚያውቁ ነው መረጃዎቻችን የሚያሳዩት። እሱን እንግዲህ ወደ ዘጠና በመ ሮቱ ማድረስ ይጠበቅብናል ማለት ነው። እንደዚሁም በደማቸው ውስጥ ኤች አይቪ እንደሚገኝ የሚታወቁ አሁን ኤች አይቪ በደማቸው ከሚገኙት ዘጠና በመቶ ያውቃሉ ካልናቸው ውስጥ ዘጠና በመቶ የሚሆኑት ደግሞ የጸረ ኤች አይቪ ሕክምና አገልግሎት እንዲያገኙ ማድረግ ማለት ነው። አሁን ባለንበት ሁኔታ የጸረ ኤችአይቪ ህክምና አገልግሎት ሽፋናችን ወደ ሀምሳ አምስት በመቶ ነው። ፖዘቲቭ መሆኑ ሲታወቅ አንድ ሰው ጸረ ኤችአይቪ ህክምና አገልግሎት እንዲያገኝ ማድረግ ማለት ነው። ሲዲፎር ቁጥሩ ከፍ ያለ ከሆነ የሲዲፎር መጠኑ ክትትል እየተደረገ ከአምስት መቶ በላይ እስከሆነ ድረስ ክትትል ይደረጋል እንጂ ህክምና ኔሴሰሪ የጸረ ኤች አይ ቪ ህክምና ለመጀመር ኤሊጅብል አይደለም ተብሎ ይወሰድ ነበረ። አሁን ግን ደብሌቸው ባወጣቸው አዲስ መመሪያ መሰረት በተለያዩ ጥናቶች ላይ ተመስቶ ሲዲከሩ ምንም ይሁን ምን አንድ ሰው ፖዚቲቭ ከሆነ የጸረ ኤች አይ ቪ ህክምና አገልግሎት መጀመሩ የተሻለ ኳሊቲ ኦፍ ላይፍ እንዲኖረው ሊከሰቱ የሚችሉ የተለያዩ ከኤች አይ ቪ ጋር የተያያዙ የጤና ችግሮችን መከላከል የሚቻል በመሆኑ እና ወደ ሌላም ከማስተላለፋ አንጻር ተሻለ ፋይዳ የሚኖረው በመሆኑ ቴስት ንትሪት የሚለው አፕሮች ግሎባሊ እንግዲህ አሁን እየተተገበረ ነው። ሀገራችንም ያንን በመቀበል አሁን ፖዘቲቭ የሆኑ ሰዎች ቀጥታ ወደ ሕክምና አገልግሎት የሚገቡበትን አሰራር ስለሆነ የምንከተለው ሰባት መቶ አርባ ስምንቱ ሺህ ያገምጠል ያልኳቸው እነሱን በሙሉ ዲኖሚኔተር እናደርጋለን ማለት ነው። ይሄ ሁለተኛው ዘጠና ነው። ሶስተኛው ዘጠና መድኃኒት የጀመሩትን ጥሩ ክትትል በማድረግ መድኃኒት ሳያቋርጡ እንዲከታተሉ በማድረግ ቫይራል ሎዳቸው በተማቸው ውስጥ ያለው የቫይረስ መጠን በሚጠበቀው ደረጃ የቀነሰ መሆኑን ማረጋገጥ ምን ያህል ሽፋን ላይ ደርሰናል የሚለው ብዙ መረጃ ባይኖረኝም ስለ ሶስተኛው ዘጠና ማለት ነው። አካሄዱ ግን የአዲሱ ስትራቴጂክ እቅዳችን ይህንን ይመስላል ማለት ነው። እንደው በአጭሩ መቅድም ኢትዮጵያ በመላው ኢትዮጵያ የሚገኙ ከአስራ ሁለት ሺህ በላይ ኤች አይቪ ቫይረስ በደማቸው የተገኘባቸው አባላትን ይዞ የሚንቀሳቀስ ማህበር ነው። የማህበሩ ስራ አስኪያጅ አቶ መንግስቱ ዘመነ የኤች አይቪ ስርጭት ያለበትን ሁኔታ እንዲህ ገልጸውልናል። በአጠቃላይ ባለፉት ሁለት ሶስት አመታት ትንሽ በኢትዮጵያ መዘናጋትና ስራዎችም የተቀናጁ ባለመሆናቸው እንደተወራለት የኤች አይቪ ስርጭት የተገደበ ሳይሆን በተወሰነ መልኩ በአንዳንድ አካባቢዎች ደግሞ የማገረሸትና የስርጭት አድማሱ ትንሽ ከፍ ያለባቸው አካባቢዎች አዲስ አበባ ጀምሮ ታይተዋል። ይህም እንግዲህ የመዘናጋትና በተጠናከር ብሮ አለማስኬዱ አንዱ መለኪያው ብዬ አስባለሁኝ። ከጥቂት አመታት በፊት በኤች አይቪ ስርጭት ዙሪያ ላይ የሚደረገው ሀገር አቀፍ እንቅስቃሴ በመቀነሱ ምክንያት አዳዲስ በቫይረሱ የሚያዙ ሰዎች ቁጥር የተጠበቀውን ያህል አልቀነሰም በማለት አቶ መንግስቱ ዘመነ ይናገራሉ። በዚች አመት ትንሽ መዘናጋት እና ችግሩ እየተከሰተ መሆኑም የመረዳት ሁኔታ ይታያል። ለዚህም የተለያዩ ሰነዶች እንግዲህ ተዘጋጅተው ፕሮግራሙን የኤች አይ ቪ መከላከል ፕሮግራሙን አጠናክረን መቀጠል የተመሳበት ሁኔታ እንዳለው በሚዲያዎች ሲነገሩ እንሰማለን እና አሁንም አጠናክረን እንቀጥል የሚልም መልእክቶች ሁሉ እየተላለፉ ናቸው ያሉት። በዚህም ምክንያት አሁን ባለፉት ሁለት አመት ያላየናቸው የተለያዩ ፕሮግራሞች በአሁኑ ሰዓት በሀገሪቱ ጋር በተለያዩ ቦታዎች የተተገበሩ ነው የሚገኙት። በመቅደም ኢትዮጵያ ማህበር በአባልነት ከተመዘገቡት ውስጥ ሴቶች ምን ያህል ቁጥሩን ይይዛሉ ለሚለው ጥያቄ አቶ መንግስቱ ሲመልሱ መቅድም በአሁኑ ሰዓት ከስልሳ አምስት ከሰባ ፐርሰንቱ ሴቶች ናቸው። የመቅድም አባላቶች በአብዛኛው ወደ መቅድም የሚመጡት እነዚህ ናቸው። በብዛት የሚጋለጡ ወንዱ የራሱ የሆነ እሱም አይጋለጥም ማለት አይደለም። ወንዶ የተለያዩ አቅጣጫዎችን ይከተላል። ሴቶች ግን ሁልጊዜ ለጉዳት የሚጋለጽ ስለሆነ በአብዛኛው ወደ ማህበራት ተገቢ ድጋፍ ለማግኘት ወደ ማህበራት ሲጠጉ ይታያሉ። ስለዚህ የመቅደም ማህበራት ከስልሳ አምስት ከሰባ ፐርሰንቱ ሴቶች ናቸው። በዚህ ሁኔታም እድሜያቸውም ሲታይ ወጣቶች ናቸው። አሁን ደግሞ በስፋት እየታየ ያለው ከገጠር የሚመጡ ሴቶች ናቸው። ለስራ ፍለጋ ወደ እየከተማው እየኮረፉ የሚወጡ ሴቶች ወጣት ሴቶች ናቸው በአብዛኛው በዚች ክፍላ የእኛ እንትን የሚያሳየው እንደዛ ነው። እድሜያቸው ከአስራ ስምንት እስከ ሀያ ሰባት ሀያ ስምንት እድሜ ክልል ያሉ ወጣት ልጆች ናቸው በውጭ ላይ በመጨረሻም ኤች አይቪን በመቆጣጠርና በመከላከል ዙሪያ የበለጠ መሰራት አለበት። በተለይም ወጣቱ ትውልድ ራሱን ከቫይረሱ መጠበቅ እንደሚገባው አቶ መንግስቱ ዘመነ መልእክታቸውን አስተላልፈዋል። በሀገራችን አሁንም በተለያዩ አካባቢዎች በተለይ ራፍ አካባቢ የሚኖሩ አካባቢዎች ላይ ስርጭቱ የከፋ እንደሆነ መረጃዎች የሚያሳዩ መንግስትም በይፋ እያወጣው የሚገኝ ሁኔታ ነው። ስለዚህ በአሁኑ ሰዓት የምንዛናጋበት አይደለም። አሁንም ኤች አይቪ መድኃኒት የለውም። ህብረተሰቡ ይህንን ተገንዝቦ ራሱን ሊከላከልና አሁንም በባህሪ ለውጡ ላይ ራሱን ማጠናከር ይጠበቅበታል ብዬ አስባለሁ። በተለይ ወጣቱ ትውልድ አሁን በጣም እየተዘናገ ይገኛል። ስለዚህ ኤች አይቪ ደግሞ እድሜን ትንሽ ለማቆየት የሚደረጉ ላይ ያም በጣም አስጠቃቂ ረጅም ጊዜ መድኃኒት መውሰድ በጣም ሰልች እና በጣም ተመራጭ አይደለም። ስለዚህ ራስን ጠብቆ ከኤች አይቪ መከላከሉት በጣም አማራጭ ነው ብዬ አስባለሁ። ስለዚህ በተለይ ለወጣቱ ይህን መልክት ነው ያስተላለፈው። መስታወት አራጋውንና እንግዶቿን ዶክተር አቻሜለህ አለባቸውና አቶ መንግስቱ ዘመነን እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ሁለተኛው ወቅታዊ ርዕስ ወደሚያተኩር ውይይት ልውሰዳችሁ። የሰማያዊ ፓርቲ አመራርን አስመልክቶ የተነሳ ውዝግብ አሁንም ባለበት እየሄደ ነው ይለናል የፕሮግራሙ አዘጋጅ ሰለሞን አባተ። ፓርቲው ባለፈው መስከረም 28 ያካሄደውን የምርጫ ጉባኤ የጠራው በመላው ኢትዮጵያ አንድነት ድርጅት ጽሕፈት ቤት ውስጥ መሆኑ ቀደም ሲል በቀረበ ዘገባ ላይ በመጠቀሱ የመኢአድ መሪዎች ምላሽ መስጠት እንደሚፈልጉ ገልጸውልን ነበር ሲል ሰለሞን የምሽቱን ደግሞ እንዲህ አቀናብሮ ይዞ ቀርበዋል። ሰማያዊ ፓርቲ የመስከረም 28 ስብሰባውን ለምን በመላ ኢትዮጵያ አንድነት ድርጅት መኢአድ ጽህፈት ቤት ውስጥ ማካሄድ እንዳስፈለገው በዚያው ስብሰባ ላይ አቶ ይልቃል ጌትነትን ተክተው የፓርቲው መሪ እንዲሆኑ መመረጣቸው ለተገለጸው ለአቶ የሸዋስ አሰፋ አንስቼላቸው ነበር። የአጋርነት ግንኙነት ፓርቲዎቹ አላቸው ይሆን እንዴ? እሱ አንድ ምክንያት ነው። ፕሮግራማችን አንድ ነው፣ እንደንባችን አንድ ነው። የአሰራር ልዩነት ነው። ፓርቲዎችን በመሰረቱ እዚህ ሀገር ላይ ብዙ የሚያደርጋቸው ለምሳሌ እ ከአንድነት መሪ ከበር ብለን የወጣን ብዙዎቻችን ሰማያዊ መሰረት ነውና አንድነት ከቀድሞ አንድነት ማለት ነው። አቶ በላይ ፍቃዱ ይመራ ከነበረው አንድነት የፕሮግራም ልዩነት የለም። ስለዚህ መቀራረቡን እንደ አንድ ልትወስደው ትችላለህ። ነገር ግን በወቅቱ በጣም እየተዋከበ በክፍለ ሀገር መሆን በአዲስ አበባ በጣም ችግር ላይ የነበረበት በነገራችን ላይ የአስቸኳይ ጊዜ አዋጅ ወደ ኋላ ሄዶ የታወጀበት ቀን ነው ሀያ ስምንት ማለት እና አባሎቻችን ግን በጣም ችግር ላይ ነበሩ። ሆቴል ማግኘት አልተቻለም። አዳራሽ ማግኘት አልተቻለም። የገንዘቡ ችግር ደግሞ አንዱ ነበረ። ስለዚህ እነዚህ ምክንያቶች ነው ምን ያህል ትክክል ማለት አጋርነቱ እንዳለ ሆነ ማለት ነው። ይህንኑ ጥያቄ ይዤ ወደ መኢአድ ደወልኩና ምክትል ፕሬዚደንቱን አቶ ሙሉጌታ አበበን አገኘሁ። የአቶ የሸዋስን አባባል ያጠናክራሉ። በእኛ ድርጅት ጽሕፈት ቤት ውስጥ ሊካሄድ የቻለው አንደኛ የድርጅቱ የሰማያዊ ማለት ነው በወቅቱ የነበረው የፋይናንስ የአቅም ችግር ስለነበረ ሆቴል እንዳይከራዩ ያንን ጠቅሰው ስንጀመር እኛ የፈቀደበት ዋናው ጉዳይ የውስጥ ጉዳያቸውን ምናምን በከፊል በወሬ ደረጃ በአሉባልጣ ማለት ይቻላል ካልሆነ በስተቀር የምናውቀው ነገር አልነበረም፣ የለምም። በእርግጠኝነት ግን ድርጅቱ ሕጋዊ በሆነ ማተን በራሱ በድርጅቱ ማተን በራሱ ሄዲንግ በራሱ ባቀረበልን ፔፐር መሰረት ነው የፈቀድነው እኛ። አዳራሽ በጽፈት ቤታችሁ ጠቅላላ ጉባኤ ማድረግ ስለምንፈልግ ዳቻ ፓርቲ አዳራሻችሁን ወይም ጽፈት ቤታችሁን እዚህ ቀን እንድትፈቅዱልን ብሎ ፓርቲው ጠየቀንኛል። ሰማያዊ ለፓርቲ እኛም መያድ ተነጋገረበት አመራሩ እዚያ አንጻር እድር እንኳን ከእድር ይዋዋሳል ካሲጎልበት እንኳን ፓርቲ አንድ አይነት አላማ ያለውና አንድ አይነት ለአንድ ሀገር የሚሰራ ፓርቲ ቀርቶ ለምንድን ነው የማንፈቅድበት? ምክንያት የለንም ብለን ያንን አዳራሽ ለስብሰባ ፈቀድንላቸው። ከዛ ስብሰባ ለስብሰባ ከፈቀድንላቸው በኋላ አቶ ይልቃል ቅዳሜ ስብሰባ ሊያደርጉ አርብ መጥቶ ነበር እኛ ጋር። እሱ እንደማያውቀው ስብሰባውን ፕሬዚደንት እኔ ነኝ፣ እኔ ካልፈቀድኩ አይሆን ነው። እንዴት አዳራሽ ትፈቅዳላችሁ? ይህን አዳራሽ መፍቀድ የለባችሁም እና ስብሰባው መታጠፍ አለበት ብሎ አለን። እኔ ነኝ እንደውም ያናገርኩት፣ እኔም ዶክተርም አቶ አዳንም ሆነን ነው ያናገርነው በዚህ አይነት አግባብነት አይደለም። እኛ ያየ ነው፣ ፓርቲው በህጋዊ መንገድ ነው የጠየቀን። ይህንን ደብዳቤ ወደ እኛ ሲያስገባ ሰማያዊ ሁለት ደብዳቤዎችን አያይዟል። አንድ ምርጫ ቦርድ ይሁንታ የሰጠበትን ና በታዛቢነት የሚ ስብሰባው እንዲካሄድ ይሁንታ የሰጠበትን የፈቀደበትን እና ታዛቢ የሚገኘውን ሰው ሁሉ ጠቅሶ ለሰማያዊ ፓርቲ የጻፈውን ደብዳቤ አያይዘዋል። ሁለት ደግሞ በእኛ ጽህፈት ቤት እንደሚደረግና ጠቅላላ ጉባኤ እንደሚያካሄዱ ለአዲስ አበባ መስተዳደር ጽፈው አዲስ አበባ መስተዳደር ጎሄድ ያላቸውን ህጋዊ ፓርቲ ነው፣ ህጋዊ ስብሰባ ነው፣ ምንም አይነት ነገር እንደማያስፈልግ የፈቀደበትን ደብዳቤ አያይዘው ስብሰባው ህጋዊ እንደሆነ አረጋግጠው በራሳቸው ደብዳቤና ማህተም ወደ እኛ ላኩ። እኛም ከዚህ አንጻር ከአጋርነት አንጻር ነው የፈቀድነው። ለፓርቲው የፋይናንስ ማክም ይቀንስለታል። ሌላውንም ደግሞ ይዚ→ ያደርጋሉ ለሌላው ነገር ሊሆን ይችላል የሚል ከቅንነት ሀሳብ ነው ይሄንን የፈቀድነው እና ይልቃል መጥቶ ሲያናግረኝ፣ እኔ እንደውም ከኔ ጋር ፐርሶናሊ ንግባባለን እና ምንድን ነው ያልነው? እንዴት እንደዚህ ልትል ቻልክ አንተ የጠየቃችሁን እናንተ ናችሁ። የፈቀድነው ለሰማያዊ ፓርቲ ነው ለአየለ ለከበደ አይደለም። እኛ እንደዚህ አይነት አመለካከት የለንም። ከአንተ ሳታውቅ ደብዳቤ እንዴት ሊወጣ ቻለ? ማተም እንዴት ሊወጣ ቻለ እንዴትስ ይህን ደብዳቤ ሊጽፉ ቻሉ? የጻፈው ዋና ጻ የህብሰት ቤት ኃላፊው ነው እና ይህንን አንተ እኮ ነህ መቆጣጠር የነበረብህ እና እኔ ያላውቀውም ካልክ ማስቀረት የነበረብህ ይህን ደብዳቤ ነው። ይህ ደብዳቤ እነዚህ እነዚህ ነገሮችን ይዞ ነው የመጣው። ህገ ወጥ ነው ብለህ ካመንክ፣ አሁንም ህገ ወጥ ነው ብለህ ካመንክበት ቦርዱ፣ ይህ ጉባኤ እንዳይካሄድ የሚያዝ ደብዳቤ ፓርቲዎችን የሚያዛቸው እሱ ስለሆነ ጉባኤው ህጋዊ አይደለም የሚል ደብዳቤ ከቦርዱ ይዘህ ና ኛ ጉባኤውን እናቆመዋለን። ሰማያዊ ፓርቲ ያለንን አጋርነት ከመግለጽ አንጻር እንጂ በውስጥ ጉዳያችሁ ለመግባት የውስጥ ጉዳያችሁንም የምናውቀው ነገር የለም። የውስጥ ጉዳይም ደግሞ የግል ችግርም ይሁን የውስጥ ጉዳይ ካለ የስልጣን ባለቤት የማንኛው የፓርቲዎች ጠቅላላ ጉባኤ ስለሆነ ጉባኤው ላይ ተገኝተህ አንተ ጉባኤውን መርተህ የውስጥ ጉዳያችሁን ከጉባኤው ጋር በመነጋገር ለምን አትፈቱም የሚል ሀሳብ ሰጠ ነው። አልተዋጠለትም። ያው እሱ ወጥቶ የደቀ ጽህፈት ቤት ጉባኤው ይህን ደብዳቤ ስላላመጣ በእኛ ስራት ቤት ሊካሄድ ይችላሉ ከዛም እሱ ከወጣ በኋላ ለልጆች ደብዳቤ ላከ ምንድነው የሌለው ደብዳቤው ህጋዊ እንዳልሆነ ጉባኤው እና እሱ እንደማያውቀው ያ የላከው ደብዳቤ ማተም የለውም የድንግ የለውም ቲተር እንኳን የለውም የራሱ ቲተር እንኳን እና ይሄን ባልተሟላበት ዝም ብሎ የቀልድ ደብዳቤ ልኮ ነበር እና ይህን እኔ ደውዬ እነግርህዋለሁ ያልኩ ነገር ካላሟላ ጉባኤውን አፋኝ ወይም እንደሌላው አምባገነን አሁን ሥርዓቱ እንደሚያደርገው ነገ ጉባኤ ተብሎ ተጠርቶ አባላት ከተንቀሳቀሱ በየቦታቸው ከየክፍለ ሀገር ከመጡ በኋላ ያን እንደ አንድ አፍራሽ ኃይል ይህ ጉባኤ ቀርቷል፣ በኛ ጽሕፈት ቤት አይካሄድም ብለን የህዝብን ትግል አንጎዳም። የህዝብንም የአባላትንም ሞራል አንጎዳም። እና የፈለግከውንም ያክል ስሜት ቢሰማ አንተ አንድ ግለሰብ ስለሆንክ በግሌ ልትወቅሰኝ ትችላለህ፣ በግሌ ልታቆርፍ ትችላለህ። በዛ ውጭ ግን በዚህ በከላቴ ደምዳቤ ጉባኤ የምናቆምበት ነገር እንደሌለ ነግረና የሸኘነው። ይህ የሁለቱ ፓርቲዎች ግንኙነት አጋርነትን ለማሳየት ከሆነ የአቶ ይልቃል ቅሬታ ያለው ምን ላይ ይሆን? እኔ ይህንን ነገር መጀመሪያ በስልክም ደውዬ ለአቶ ሙሉጌታ ና ለዶክተር በዛብህ ነግሬያቸዋለሁ ከዛም በኋላ ደግሞ በአካል ይጄ አቶ አሰፋ ሀብትወልድ በሁል ስማቸውን የማላቃቸው የጽሕፈት ቤት ኃላፊ ነኝ ያሉ ዶክተር በዛብህና አቶ ሙሉጌታ አንድ ላይ ተቀምጠው ቢሯቸው ውስጥ ደብዳቤ ጽፌ አስፈርሜ ያ ነገር ህገወጥ መሆኑን በፓርቲያችን መተዳደሪያ ደንብ አንቀጽ ሀያ ስድስት መሰረት የሰማያዊ የምክር ቤት አባላትና የስራ አስፈጻሚን ወጪ ደብዳቤዎች የሚፈርመው ሊቀመንበሩ መሆኑን ያንን ስብሰባ በህጋዊነት የሚወክለው ፓርቲውንም እኔ እንደመሆኔ ይሄን ስብሰባ የማላቀው መሆኑን ብዬ በደብዳቤ አስፈርሜ ሰጥቻቸዋለሁ። አዎ፣ ያ ደብዳቤ ግን ያ ደብዳቤ ግን ቁጥር ያለው ማህተም ያለው በሌተሬድ የተደገፈና የእርሶ የእርስ ፊርማና ቲተር ያለበት ሳይሆን እንደ ማስታወሻ አይነት ዝም ብሎ በነጭ ወረቀት ላይ የተጻፈና በሰው እጅ እየተላከ እንደሆነ ነው የነገሩኝ አቶ ሙሉጌታ። እኔ እኮ በአካል ነው የተገኘሁት። ያንን ፈርሞ ነው የተቀበሉኝ። አራቱም ሰዎች አሉ። ነገር ግን ያንን ለመፈረም ቢሮዬን ቆልፈው ከውጭ ሀገር ከመጣሁ ጀምሮ አቶ ሶሎሞን፣ ይሄ እኮ ተወርቶ አያውቅም አያልቅም የእኛ የኛ ቢሮ እኔ ውጭ ሀገር ተሰዶ ይቀራል ወይም ደግሞ ሲመጣ አየር መንገድ ኢህአዴግ ያስርልናል። ስለዚህ ፓርቲው ውስጥ ይልቃልና ደጋፊዎች አይታዩም ብለዋም ነው ያደረጉት ነገር ስለሆነ ቢሮ ከመጣሁ ጀምሮ እስከ መስከረም አስራ ሁለት ድረስ ቢሮውን ቆልፈው ይልቃልና እናስገባም ብለው ነበር እና ማህተምም የራሴንም ቲተር ጨምሮ እስካሁን ድረስ እኔ እጅ የለም አቶ ሰሎሞን፣ ስለዚህ ይህንንም አስረድቼ። ይህንንም አስረድቼ እኔ ሊቀ መንበር መሆኔን ታውቃላችሁ። የፓርቲው መሪ መሆኔንም እስካሁን ድረስ የሚያሳጣ ነገር አልመጣም። ይሄንን ነገር ፊዚካሊ በአካልም እንኳን ነገርኳችሁ መጥቼ ለመሆኑም ደግሞ ፈርሜ በራሴ በእጄ ደብዳቤ የሰጠኋችሁ ስላቸው። እንግዲህ ይሄ ምን ማለት ነው? ለኔ ማህተም እና ሰርተፊኬቱ በህገ ወጥ ሰው ተይዞብኛል። እኔ የፓርቲ ሊቀመንበር ነኝ። በአካልም ተገኝቼ ፈርሜም ስላቸው ይሄ እንግዲህ ከሴራው አንድ አካል መሆኑን የሚያሳይ ነገር ነው። ደግሞ በግልጽም የሴራውን ምክንያትም ምን ያውቀዋለሁ። እንነጋገር ከተባለ በደንብ እኛ ጋር አብሮ መስራት ይፈልጋሉ። ነገር ግን በእኔ በኩል የቀረበው አስተያየት በእነሱ ጋር ብዙ ጊዜ በተቃዋሚው ፓርቲዎች ውስጥ ሁልጊዜ የፓርቲዎቹ እየተከፋፈሉ፣ ነገር ግን ሌላ ፓርቲ ለሂደው አብሮ መስራት እንፈልጋለን ይላሉ። የውስጥ ችግራችሁን መጀመሪያ ሳትፈቱ እነ ማሙሸት አማረን የመሰሉ ብዙ አባላት ፓርቲው በተዳከመበት ሁኔታ ወደ እኛ መምጣት የእነዛኞቹን ቅሬታም ግምት ውስጥ አለማስገባት እና ፓርቲ ውስጥ የተፈጠረውን ችግር እንዳልተፈጠረ የማድረግና ሰማያዊም ለዛ የተባበረ ይመስልብናል። ስለዚህ ከእኛ ጋር አብራችሁ መስራት ከፈለጋችሁ መጀመሪያ የፓርቲያችሁን የውስጥ ችግር ፍቱ የሚል አቋም ስለነበረኝ ይልቃልኛን ዲሚን ያደርገናል፣ ወደ ታች ያይናል። ስለዚህ ይልቃልን በማጥፋት ሂደት ውስጥ እኛም መሳተፍ አለብን የሚልና ና የሰማያዊውን ቆራጥ አባላትና ወጣቶች ይጠሉናል ብለው ስለሚያምኑ ጭምር ነው። ይሄ ግልጽ መታወቅ ያለበት ነገር አቶ ይልቃል በገንዘብ ብክነት የቀረበባቸውንም ውንጀላ ሙሉ በሙሉ ነው የሚያስተባብሉት። በሌላ ዘገባ ቀሪ ጉዳዮችን ይዤ መለሳለሁ። ሰለሞን አባተንና እንግዶችን አመሰግናለሁ። አድማጮች የምትከታተሉት የቅዳሜ ምሽት ስርጭታችንን ነው። አሁን ወደ ምሽቱ አዝናኛችሁ፣ ሳምንታዊው የሙዚቃ ቃና ነው የምንሻገረው። ጽዮን ግርማ ናት ያዘጋጀችው የሙዚቃ ቃና እንደምናመሻችሁ እንደምሰነበታችሁ የተከበራችሁ ውድ የሙዚቃ ቃና አድማጮች ሁሌም ቅዳሜ ምሽት በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ምርጥ ምርጥ የሆኑ የካንትሪ፣ ሶል፣ ብሉዝ፣ ሬጌ፣ የሂፕሆፕ ና ሌሎችንም የዜማ ስልቶችን ወደ እናንተ የምናደርስበት ምሽት ነው። የሙዚቃ ቃና ጽዮን ግርማ። ሙዚቃዎቹ መራርጬ አብሬያችሁ አመሻለሁ። አብራችሁ ይቆዩ። ለዛሬ ያዘጋጀሁት ሙዚቃ በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ በዚህ ሳምንት ከአንድ መቶ ምርጥ ዘፈን ውስጥ አስሩን ምርጥ ምርጥ ተደማጭ ዘፈኖች ነው። እዚህ እኛ በምንኖርበት ዋሽንግተን ዲሲና ሌሎች የአሜሪካ ግዛቶች በሳምንት ውስጥ በቢልቦርድ የሙዚቃ ሰንጠረዥ ላይ ተደማጭ የሆኑ ዘፈኖች በአብዛኛው የሬዲዮ ጣቢያዎችና የመዝናኛ ፕሮግራም ዝግጅቶች ላይ የመደመጥ እድል ያገኛሉ። በዚህም ምክንያት ዘፈኖቹ በመገበያያ ሞሎችና በተለያዩ የመዝናኛ ስፍራዎች እስኪሰለች ድረስ ይከፈታሉ፣ ይሰማሉ። ስለ አርቲስቶቹ ይወራል፣ ስለ ዘፈኖቹ ይነገራል። ይህ ደግሞ ለአርቲስቶቹም ሆነ ለዘፈኑ መታወቅ ከፍተኛን እድል ይሰጣቸዋል። በዚህ ሳምንት የሙዚቃ ደረጃ ሰንጠረዥ ላይ በአንደኝነት የተቀመጠው ሬ ስረመርድ የተሰኙት የሂፕሆፕ የሙዚቃ ቡድን የሰሩት ብላክ ቢትልስ የተሰኘው ዘፈን ነው። በሚሲሲፒ የተወለዱት ካሊፍና አኪል የተባሉ ወንድማማቾች የጋራ መጠሪያቸው በሆነው ሬስ ራመርድ በተሰኘው የሙዚቃ ቡድን ስር የለቀቁት ዘፈን አንደኛ ደረጃ ላይ ተቀምጦላቸዋል። ጉቺሜን የተባለው አሜሪካዊ ራፐር ደግሞ አጅቧቸዋል። we Mike Wilman. That girl is a real proud pleaser. Small world, all her friends know of me. Young bull living like an old keys Quick release the cash, watch it fall slowly. Frat girl still trying to get even. Haters mad for whatever reason. Smoke in the air, men's drinking. They lose it when the DJ drops the knee. Getting so. Be mad. There is nothing to explain. I'm a, I'm a black beetle, cream seats in the regal rocking John Lennon lenses. Like to see him spread. Eagle took a beer to the club and let a party on the table. Screaming, everybody's famous. I like clockwork, I blow it all. Then get some more. Get you somebody that can do both. Like Beetles got the face, belly roll. በነገራችን ላይ በአሁኑ ሰዓት በአብዛኛው ተደማጭ የሆኑት ዘፈኖች ኦሪጂናል ቅጂዎቻቸው በግጥሞቻቸው ውስጥ ጸያፍ ቃላትን መጠቀም እያዘወተሩ መጥተዋል። ነገር ግን እነዚህ ስራዎች ለሬዲዮ ሲቀርቡ ክሊን ቨርዥን ወይም የተጣራውን ቅጂ ነው የምናስተላልፍላችሁ። በአሜሪካ ግን በሙዚቃ ኢንዱስትሪ ውስጥ ጸያፍ ቃላት እየተዘወተሩ መምጣታቸው በተለይ በሂፕሆፕና በራፕ ስልት ውስጥ ማሳያ ናቸው። እንዲህ ያሉ ዘፈኖች በዚህ ሳምንት በሁለተኛ ደረጃ ላይ የተቀመጠው ያለፉትን ሶስት ሳምንታት ስናስደምጣችሁ የቆየ ነው ክሎዘር የተሰኘው ዘፈን ነው። በቼይንስሞከርስ የተባለው የሙዚቃ ቡድን በሃልሲ አጃቢነት የሰሩት ክሎዘር ተወዳጅና ተደማጭ ስራ ሆኖላቸዋል። እስቲ እናስደምጣችሁ። Know it breaks your heart. Moved to the city in a broke down car and four years no calls. Now you're looking pretty in a hotel bar and I can't stop. No, I can't stop. So baby, pull me closer in the backseat of your Rover. Tattoo on your shoulder. Pull the sheets right off the corner of oh, the mattress that you stole from your roommate back in bold We ain't never That's why I left you. I was insane. <laughs> Say, <laughs> played that Pink 182 song. Got would beat to death in Tucson, okay? shoulder Pull the sheets right off the corner Of the mattress that you stole From your room ዘርን ነበር የሰማነው። የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራም ነው። ፕሮግራሙን አዘጋጅቼ ወደ እናንተ በማድረስ ጽዮን ግርማ ብሬያችኋለሁ። እያደመጥን ያለነው ደግሞ በአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ የሳምንቱን ምርጥ ሙዚቃ ነው። የኢትዮጵያዊ የዘር ግንድ ያለው አቤል ተስፋዬ ወይም በመድረክ ስሙ ዘ ዊኬንድ ስታር ቦይ የተሰኘው ስራው በዚህ ሳምንት የሶስተኛ ደረጃን ይዟል። አቤል ተስፋዬ ወይም ደ ዊኬንድ ቢውቲ ቢሃይንድ ደ ማድነስ የተሰኘው ባለፈው አመት ከሰራው አልበሙ በኋላ በዚህ አመት ያወጣው ስታር ቦይ የተሰኘው የሙዚቃ አልበሙ አስራ ስምንት ዘፈኖች የተካተቱበት ነው። በነገራችን ላይ አቤል በአንድ አልበም ላይ አስራ ስምንት ዘፈኖችን በማካተቱ ትችት እየቀረበበት ይገኛል። አስራ ስምንት ዘፈንን በአንድ ጊዜ አጣጥሞ ለመለየትና ለማወቅ አስቸጋሪ ነው፣ ለምን ይሄንን እንዳደረገ አልገባንም እያሉ ትችት እያቀረቡበት ነው። እንደሚታወቀው አቤል ተስፋዬ ወደ ሚዲያ ቀርቦ ስለ ራሱም ሆነ ስለ ስራዎቹ በመናገር ቃለ ምልልስ በመስጠትና በማውራት አይታወቅም። ስታርቦይ ከተሰኘው አልበሙ ላይ ስታር ቦይ የተሰኘው የሙዚቃ ስራውና ሌሎችም የሙዚቃ ስራዎቹ ከመቶ ምርጥ ዜማዎች ውስጥ ተካተውለታል። እንግዲህ ስታርቦይ በሶስተኛ ደረጃ ላይ የሚገኘው ነው በዚህ ሳምንት እስቲ እናዳምጠው። One cleaner than your church shoes, uh belly point two just to hurt you. Uh, all red lamps to tease you, uh, none of these toys are if I kill any pain. <laughs> Look what you've <laughs> I'm a, I'm a, I'm a star <laughs> Look what you <laughs> I'm a, I'm a, I'm a star Every day. Okay. On my call if I kill any pain. ስታርቦይ የአቤል ተስፋዬን ወይም ዘ ዊኬንድን ስራ ነበር የሰማነው። ቴኒፎር ኬ ማጂክ የብሩኖ ማርስ ስራ ነው። እንግዲህ ቴኒፎር ኬ ማጂክም እንደዚሁ ባለፉት ሳምንታት ውስጥ በዚሁ የአሜሪካ የደረጃ ሰንጠረዥ ውስጥ እየተዟዟረ የሚገኝ ዜማ ነው። በተደጋጋሚ ስናሰማችሁ ነበር ይህንን ዜማ። አሁን በዚህ ሳምንት ከአስር ምርጥ ዜማዎች ውስጥ በአራተኛ ደረጃ ላይ ይገኛል። ብሩኖ ማርስን የተጫወተው ቴኒፎር ኬ ማጂክ እንደ ቢት ቲ ዜድ ወይም ቱ ዜድ አንተም የተባሉ የሙዚቃ ቡድኖች የሰሩት ስራ ነው። አምስተኛ ደረጃ ላይ ይገኛል። Yeah. Walked in this party and these girls looking at me. Skinny jeans on and you know my head nappy. Hey, hey, hey, hey. Okay, okay. I want y'all to do this dance now. Juju -ju on that beat, juju -ju on that beat, juju okay. -ju on that, juju -ju on that, juju -ju on, ju -ju on that beat. Now slide, chop, hit the phone, don't floor, no stop. Hey, don't stop. Hey, don't stop. Hey, run a man on that beat. አሪያና ግራንዴ ከኒኪ ሚናጅ ጋር ሆና የሰራችው ሳይድ ቱ ሳይድ በጣም የተወደደላት ስራዋ ነው። በዚህ ሳምንትም በስድስተኛ ደረጃ ላይ ይገኛል። ይህ ዜማ እንደ ሌሎቹ ዜማዎች ሁሉ በቀደሙት ሁለትና ሶስት ሳምንታት ተወዳጅ የነበረ፣ ከዚያም በፊት በነበሩት ሳምንታት ውስጥ በአሜሪካ የሙዚቃ የደረጃ ሰንጠረዥ በመቶ ምርጥ ዜማዎች ውስጥ ተካትቶ በተለይም ደግሞ ከአንድ እስከ አስር ባሉት ውስጥ የተሽከረከረ ያለ ዜማ ነው። አሁን በዚህ ሳምንት ስድስተኛ ላይ መጥቷል። ሳይድ ቱ ሳይድ Miss I suckle, ride out bicycle. Come true, yo get you the cyber blow. If you wanna manage, I gotta try suckle. Oh, oh, oh. All these roses, my mini Now these smoking, so they call me young Nikki Chimney, Rappers in they feelings, cause they feelin' me. Mm. I, I, I give zero, then I got zero chillin' me, kissing me. pop the blue box that say Tiffany Curry with the shot, just tell them to call me Stephanie. Pop. I make my gun pop. I'm the queen of rap, young Ariana Run Pop. Keep fucking away too much. Say, I should give them up. Can't hear them, no. Cause I. ሳይድ ቱ ሳይድ አሪያና ግራንዴ ከኒኪ ሚናጅ ጋር የተጫወተችውን ዜማ ነበር ያደመጥ ነው። ቱዌንቲ ዋን ፓይለትስ የተሰኙት የሙዚቃ ቡድኖች የሰሩት ሄትነስ እንደዚሁ ተወዳጅ ስራ ሆኖላቸዋል። በዚህ ሳምንት በሰባተኛ ደረጃ ላይ ይገኛል። እስቲ እናዳምጠው። Please don't make any sudden moves You don't know the half of the abuse All my friends are heathens, take it slow Wait for them to ask you who you know Please don't make any To the room of people who have rooms of people that they love one day, docked away. Just because we check the guns at the door doesn't mean our brains will change from hand grenades. You'll on the psychopath sitting next to you. You'll on the murderer sitting next to you. You think I'd get it sitting next to you. But after all I've said, please don't forget. All my friends are heated, slow. Side is very well. They say newcomers have a certain smell. Yeah, trust issues, not to mention. They say they can smell your intentions. You laughin' on the freak show, sitting next to you. You laugh some weird people sitting next to you. You think oh, did I did not get here, sitting next to you? But after all I've said. ለሚ ላቭ ዩ ዲጄ ስኔክ እና ጀስቲን ቢበር በጋራ የተጫወቱት ዜማ ነው። ይህም ዜማ እንደዚሁ በአሜሪካ የደረጃ ሰንጠረዥ ላይ የነበረና የቆየ ዜማ ነው። አሁን ስምንተኛ ደረጃ ላይ መጥቷል። ለሚ ላቭ ዩ in a dream smoking mirrors keep us waiting on የተከበራችሁና የተወደዳችሁ አድማጮች እንግዲህ እየተከታተላችሁ የምትገኙት የሙዚቃ ቃናም ፕሮግራም ነው። ጽዮን ግርማ አብሬያችኋለሁ። ብሮክሊ በዘጠነኛ ደረጃ ላይ ይገኛል። ድራምና ሌል በጋራ የተጫወቱት ዜማ ነው። Hello mama, would you like to be my sunshine? We touch my game, we gon' turn this to Ice on my neck, cost me ten times three. Thirty thousand dollars for a now, get free. I just heal a day and I spend like ten G's. I just did a show and spent the check on my mama. When I go and vacate, I might run out the Bahamas. And I keep like ten phones, then I'm really never home. All these new clones, trying to copy what I'm on. Get your own, tryna pick a new bone Worked to Brother Skip, boy, I had a good day Metro PCS, trapping, bone, makin' making plays 50 shades to gray, beat that like Ho I know you know my slogan, if it ain't about guap, I'm gone I was hating cause I'm chosen from the concrete I had rolled Started staring at my necklace cause my diamonds really froze But that but she feel it in her toes I'm a real young From the 6th on balls I'm a real young From the 6th on balls Real young From the 6th on balls In the middle of the party Get off me የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተያዘልኝ ሰዓት ተጠናቋል። በሚቀጥለው ሳምንት ለየት ያለ ምርጥ ዝግጅት ይዤላችሁ ለመመለስ ቃል እገባለሁ። በፕሮግራሙ ላይ አስተያየት ካላችሁ ሆርን አት ቪኦኤ አምሀሪክ ላይ መልእክታችሁን አድርሱን። እንደዚሁም በፌስቡክ ገጻችን ላይ አት ቪኦኤ አምሀሪክ ብትጽፉልን ይደርሰኛል። ማንኛውንም አስተያየት፣ ሙዚቃ ምርጫ ሁሉንም እንቀበላለን። ደዋና ነው። ማሮን ፋይቭ ከኬንድሪክ ላማር ጋር በጋራ የተጫወተው ዜማ ነው። በዚህ ሳምንት በአስሩ ምርጥ ዘፈኖች ላይ በአስረኝነት ላይ የሚገኝ ዜማ ነው። በእሱ ልሰናበታችሁ። በእኔ በኩል አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። ደናደሩ So, so, so, so. The way I used to love you, no, I don't wanna know, no, no, no. no. Who's taking you home, oh, oh, home? Oh. i loving you so, so, so, so. The way I used to love you, oh, I don't wanna know. Waste it. And the more I drink, the more I think about you. I oh, no, no, I can't. The place I go reminds me of you. Yeah. I Love you, no, I don't wanna know. No, no, no. Who's taking you? home, oh, oh, oh. I'm loving you so, so, so, so. The way I used to love you, oh, I don't wanna know. And every time I go out, yeah. I hear it from this one, I hear it from that one. That you got someone new, yeah. I see, but don't believe it. Even in my head, you're still in my bed. Maybe I'm just a fool. የተከበራቸው አድማጮች ማጠቃለያ ዜና ላሰማና እንሰናበታለን። የሶማሊያ ክልላዊ ኃይሎች ፑንትላንድ ውስጥ የእስልምና መንግስት ነኝ ከሚለው ቡድን ነፍጠኞች ጋር ተታኩሷዋል ውጊያው የመንግስቱ የጸጥታ ኃይሎች ከእስላማዊ መንግስት ግ ግብረ አበሮች ጋር ሲዋጉ የመጀመሪያ ጊዜ እንደሆነ ተገልጿል። በፕሬዝደንታዊ ምርጫው በአስገራሚ ሁኔታ ሽንፈት ተገጥሟቸው ሽንፈታቸውን የተቀበሉት ለሀያ ሁለት ዓመታት ስልጣን ላይ የቆዩት የጋምቢያው ፕሬዚደንት የህያ ጃሜ ስልጣኔን ላስረክብ ቃል ገባለሁ ብለዋል። አዲስ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከታይዋን ፕሬዚደንት ጋር በቴሌፎን ያደረጉት ውይይት አላስደሰተኝም ስትል ቻይና ዛሬ ቅዳሜ በይፋ ተቃውሞዋን አሰምታለች። በሌላ ዜና የፊሊፒንሱ ፕሬዚደንት ሮድሪጎ ዱቴርቴ አዲስ ተመራጩ የአሜሪካ ፕሬዚዳንት ትራምፕ በአፈዛ ድንግዝ ሱሳ ሲያዥ ቁሳቁስ ላይ ሻጮች ላይ በያስኩት ዘመቻ ስኬት ተመኝተውልኛል እኔም ይህንኑ በአስቸኳይ እጀምራለሁ ሲሉ ቃል ገብተዋል ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽት 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር ምሽቱን ያስተናገድኳችሁ አሉ አከበደ በዚሁ ይሰናብታለሁ። ነገ እሁድ ከምሽት 3 ሰዓት ላይ ከራዲዮ መጽሄት ልዩ ልዩ ዝግጅቶች ጋር መልሰን እንገናኝ። በእኔ በኩል አሁን ሰላም ተናደሩ